ቡላ የአሜሪካ ድምጽ ራዲዮ ጣቢያ ነው ¶¶ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 24 2013 ዓ ም ዝግጅታችን ጀመረ። ጠነሰፊ የሆነ ጥቃት ተፈጽሟል። አንዳንዶች አካባቢዎች ላይ በከባድ መሳሪያ ጭምር የታገዘ እና ሲቪሊያንን ታርጌት ያደረገ ነው። ኢሰመጉ በሀገሪቱ የተለያዩ ክፍሎች እየተፈጸሙ ያሉ የሰብአዊ መብቶች ጥሰቶች እንደሚያሳስቡት ገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ ጽፈት ቤት ኃላፊ አቶ ዳን ይርጋን ነበር ያዳመጣችሁት። ከቤንሻንጉል ጉምዝ አሶሳ ዞን ና ከሀማሽ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች በቂ ድጋፍ አለማግኘታቸውንና ለችግር መጋለጣቸውን አስታውቀዋል እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣቸዋለን። ጤና ይስጥልኝ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማልኝ ብርሃን ኃይሉ ስርጭታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጅት ታየ ነኝ። የልዑካን ቡድናቸውን ይዘው ወደ ዩጋንዳና ሩዋንዳ ት ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ እና ከሩዋንዳው ፕሬዚደንት ፖል ካጋሜ ጋር ያደረጉት ውይይት የተሳካ እንደነበረ ገልጸዋል። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዘዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ በምስራቅና መካከለኛው አፍሪካ ሀገራት ያደረጓቸው ጉብኝቶች በልዩ ልዩ ጉዳዮች ላይ ውይይት የተደረገባቸው መሆናቸው ተገልጿል። በዩጋንዳ በነበራቸው ቆይታ በበርካታ የሁለትዮሽና ቀጠናዊ ጉዳዮች ላይ ከሀገሪቱ ፕሬዚዳንት ዩዌሪ ሙሴቬኒ ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ጠቁመዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም እንደዚሁ በትዊተር ገጻቸው ባሰፈሩት ጽሁፍ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ውጤታማ እንደነበር ገልጸዋል። በሁለትዮሽ እንደዚሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራቸውን በማጠናከር በጋራ ለመስራት መወሰናቸውን ነው ፕሬዝዳንቱ የጠቀሱት። ጠቅላይ ሚኒስትር አብይ አህመድ በሩዋንዳም እንደዚሁ ከፕሬዝዳንት ፖል ካጋሜ ጋር በሁለትዮሽና ና ቀጠናዊ ጉዳዮች ላይ መወያየታቸውን አመልክተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የውጭ አገር ጉብኝት ሲያደርጉ ከሁለት ሳምንታት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ነው። ጠቅላይ ሚኒስትሩ ባለፈው ሳምንት አጋማሽም ለጉብኝት አዲስ አበባ የመጡትን የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትን መቀበላቸውና ውይይትን ማድረጋቸው ይታወሳል። እንደየ ሁኔታው የማይለዋወጡና በወዳጅነታቸው የሚጸኑ እንደ ደቡብ ሱዳን ያሉ ወዳጆች በወሳኝ ጊዜያት እጅግ አስፈላጊ ናቸው ብለዋል ጠቅላይ ሚኒስትሩ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዩጋንዳና ሩዋንዳ ያደረጉትን ጉብኝት አጠናቀው ወደ አዲስ አበባ መመለሳቸውን ጽህፈት ቤታቸው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ። ደቡብ ሱዳን ውስጥ የተጠራውን የተቃውሞ ሰልፍ ተከትሎ ዛሬ የኢንተርኔት አገልግሎት መቋረጡና ጎዳናዎች ላይ የጸጥታ ኃይሎች ሲዘዋወሩ መስተዋላቸው ተዘግበዋል። ፕሬዚደንት ሳልቫኪርን ለመቃወም የተጠራውን የሰልፍ ጥሪ ተከትሎ ነዋሪዎች በየቤታቸው በመከተታቸው ጎዳናዎቹ ከወትሮው ጭር ብለው ውለዋል ተብሏል። መንግስትን ለመቃወም ዛሬ በተጠራው ሰልፍ ላይ ሰዎች እንዳይገኙ የሀገሪቱ ፖሊስ አስጠንቅቆ ነበር። ባለፈው ሐምሌ ወር ላይ በሀገሪቱ ለውጥ እንዲመጣ የሚጠይቅ ዘመቻ ሲመራ የቆየው ራሱን ቅንጅት ለሕዝባዊ እርምጃ ብሎ የሚጠራ ቡድን ሰልፉን የጠራው በፕሬዝደንት ሳልቫኪር የሚመራው ብሔራዊ አንድነት ፓርቲ ዜጎች ለገጠሟቸው በርካታ ችግሮች ተገቢ ምላሽ አልሰጠም በማለት ነው። ቡድኑ ስለተጠራው የተቃውሞ ሰልፍ ለፖሊስ በደብዳቤ ማሳወቁን ገልጿል። ሆኖም የፖሊስ ቃል አቀባይ ሜጀር ጄኔራል ዳንኤል ጀስትን የተቃውሞ ሰልፉ በህዝቡ ዘንድ አለመረጋጋት ስለሚፈጥር ባለስልጣናቱ በቸልታ የሚያልፉት አይሆንም ሲሉ መከልከሉን አስታውቀዋል። በምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ተጠርጣሪ ታጣቂዎች ቢያንስ 19 ሰዎችን መግደላቸውን የአካባቢው ባለስልጣናት ተናገሩ። ባለስልጣናቱ እንዳሉት ሰሜን ኪቩ በሚገኘው ቪሩንጋ የዱር አራዊት ፓርክ አካባቢ የሚገኝ አንድ መንደር የወረሩት ታጣቂዎች በመኖሪያ ቤቶቹ ላይ የንብረት ዝርፊያ ፈጽመዋል ቃጠሎም አድርሰዋል። የወረዳው የሰብአዊ መብቶች ቡድን መሪ በሰጠው ቃል ይህን ተግባር የፈጸመው የተባበሩት ዲሞክራሲያዊ ኃይሎች በሚል ስም የሚጠራው እስላማዊ ታጣቂ ቡድን ነው ብለዋል። ቡድኑ በቅርብ ዓመታት በሺዎች የተቆጠሩ ሰዎችን በተለይ በገጠሩ አካባቢ በመግደል የተወነጀለ ነው። ስለ ጥቃቱ ኃላፊነት የወሰደ ወገን እስካሁን አልተሰማም። የቡድኑን ምላሽ ለማግኘት እንዳልተቻለም ሮይተርስ አክሎ ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍጋኒስታን ውስጥ የሮኬት ጥቃት የተሰነዘረ ቢሆንም ዩናይትድ ስቴትስ በካቡል አውሮፕላን ጣቢያ በኩል ዜጎቿንና አፍጋናውያንን የማስወጣት ጥረቷ ሳይስተጓጉል እንደቀጠለ መሆኑን ዋይት ሀውስ አስታውቋል። እማኞች ተከታታይ ሮኬቶች ተተኩሰው ነበር ብለዋል። አንድ የዩናይትድ ስቴትስ ባለስልጣንም ለሮይተርስ በሰጡት ቃል ሮኬቶቹ በሚሳይል መከላከያ ተደርሶባቸው እንዲከሽፉ ተደርጓል ብለዋል። ሳይት የተባለ የደህንነት ክትትል ድርጅት እንዳለው ኢስላሚክ ስቴት ኮራሳን የተባለው ቡድን ሮኬቱን የተኮስነው እኛ ነን ብሎ ኃላፊነት ወስዷል። ፕሬዚደንት ጆ ባይደን ስለ ሮኬት ጥቃቱ ገለጻ እንደተደረገላቸው የዋይት ሀውስ ቃል አቀባይ ጄን ሳኪ ገልጸዋል። የዩናይትድ ስቴትስ የጦር ኃይል አዛዦች በአፍጋኒስታን ያሉ ኃይሎቻችንን ደህንነት መጠበቅን ቅድሚያ ትኩረት ሰጥተው አስፈላጊውን ሁሉ እንዲያደርጉ ፕሬዚደንቱ እንደገና ትዕዛዛቸውን አጠንክረው ሰጥተዋል ብለዋል ጄን ዩናይትድ ስቴትስ ከነገው የጊዜ ገደብ በፊት ዜጎቿን የማውጣት ስራዋን ለማጠናከር ጥረት እያደረገች ነው። በሌላም በኩል የዩናይትድ ስቴትስ የጦር ኃይል አይሲስኬ የተባለው ቡድን በአውሮፕላን ጣቢያው ላይ ሊያደርስ የነበረውን ጥቃት ለማክሸፍ ትናንት እሁድ ባካሄደው የአየር ጥቃት የሲቪሎች ህይወት ጠፍቷል ተብሎ የወጡትን ሪፖርቶች በመመርመር ላይ መሆኑን አስታውቋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ ሴንት ኮም ቃል አቀባይ ቢል እርበን ትናንት ማታ ባወጡት መግለጫ የንጹሐን ህይወት ጠፍቶ ከሆነ በጥልቅ የሚያሳዝነን ነው ብለዋል። ተከትለው የደረሱት ፍንዳታዎች ተጨማሪ ጉዳት አድረሰውም ሊሆን ይችላል፣ እየተከታተልን ነን ብለዋል። ኒውዮርክ ታይምስ እንደዘገበው በዩናይትድ ስቴትስ የድሮን ጥቃት ወይም ተከትሎ በደረሱ ፍንዳታዎች ልጆችን ጨምሮ ዘጠኝ የሚሆኑ ሲቪሎች ተገድለዋል። የአፍጋኒስታንን ወቅታዊ ይዞታ የተመለከተ ዘገባ ለመጽሔት ክፍለ ጊዜ አሰናድተናል። በዩናይትድ ስቴትስ ሉዊዚያና ክፍለ ግዛትን ጨምሮ ደቡባዊ የጠረፍ ግዛቶች ላይ ጉዳት ያደረሰው ከባድ የባህር ማዕበልና ዝናብ ወጀብ በዛሬው ዕለት ከደረጃ አራት ወደ ደረጃ አንድ ዝቅ ማለቱ ተገልጿል። ኤደን ገረመው የጄሰን ጎድመንን ዘገባ ታቀርበዋለች። ሁሪኬን አይዳ የተሰኘው የውቅያኖስ ወጀብ በሊዊዚያናና በአንዳንድ የሚሲሲፒ ቦታዎች የኤሌክትሪክ መስመሮች ላይ ጉዳት በማድረሱ የኒው ኦርላይንስ ከተማ የኤሌክትሪክ አቅርቦት ሙሉ ለሙሉ የተቋረጠ ሲሆን በሚሊዮኖች የሚቆጠሩ ሰዎችንም ጨለማ ውስጥ ትቷቸዋል። ኢንተርጂ የተሰኘው የኃይል አቅርቦት ተቋም ትላንት እሁድ በሰጠው መግለጫ በወጀቡ ምክንያት የኒው ኦርላይንስ ከተማ ስምንት የኃይል ማሰራጫ መስመሮች ጉዳት ስለደረሰባቸው በአሁኑ ሰዓት ከአገልግሎት ውጭነን ሲሉ አስታውቀዋል። በተጨማሪም የኒው ኦርላይንስ የድንገተኛ ጥሪ መቀበያ መስመር የሆነው ዘጠኝ አንድ አንድ የስልክ መስመርም የቴክኒክ እክል ስላጋጠምን በአሁኑ ሰዓት ጥሪዎችን እያስተናገድን አይደለም ሲል በትዊተር ገጹ አማካኝነት ያስታወቀ ሲሆን እስካሁን ድረስም በወጀቡ የተነሳ አንድ ሰው ከዛፍ ላይ ወድቆ ሕይወቱ ላይ ማልፍ ችሏል። የብሔራዊ የወጀብ ማዕከል በሊዩዚያና ደቡብ ምስራቅ የባህር ጠረፍ አካባቢ ከባድ የሆነ ዝናብ እንደሚመጣ የአካባቢው ነዋሪዎች ሊገነዘቡ ይገባል ብሏል። ይሄ ከባድ ዝናብም ከደቡብ ምስራቅ ሊውዚያና ተነስቶ ወደ ሰሜን ምስራቅ የታችኛው ሚሲሲፒ ሸለቆ ድረስ እንደሚስፋፋም በዛሬው እለት አስታውቋል። ዝናቡ በአንዳንድ ቦታዎች ከ25 እስከ 6 ሴንቲሜትር ድረስ ከፍታ ሊኖረው እንደሚችልም ተጠቁሟል። በተጨማሪም ወጀቡ በግራንድ አይል፣ ሊውዚያና፣ አላባማና ፍሎሪዳ ጠረፎች ድረስም እንደሚጓዝ ማስጠንቀቂያ ወጥቷል። ወጀቡ ሊውዚያና ከመድረሱ ቀደም ብሎ ሀገረ ገዢው ጆን ቤል ኤድዋርድ አምስት ሺህ የሚሆኑ ብሔራዊ ኃይሎችን በጠረፍ ቦታዎች ላይ የነፍስ አድን ስራ እንዲሰሩ ያወጁ ሲሆን በተጨማሪም አስር ሺህ የሚሆኑ የኤሌክትሪክ መስመር ባለሙያዎች ወጀቡ እንዳለፈ የኤሌክትሪክ መስመሮችን እንዲጠግኑ ትዕዛዝ አስተላልፈዋል። የአላባማው ሀገረ ገዥም በተመሳሳይ በጠረፍ ቦታዎች ላይ የአስቸኳይ ጊዜ አዋጅ አውጀዋል። ፕሬዚዳንት ጆ ባይደን በዋሽንግተን የፌዴራል የድንገተኛ አደጋ አስተዳደር ባደረጉት ንግግር ወጀቡ እንዳለፈ በነፍስ አድንና በመልሶ ማቋቋም ላይ የሀገሪቱን ኃይል በሙሉ እንጠቀማለን ብለዋል። ሌላ በኩል በጠረፍ አካባቢዎች ያሉ ሆስፒታሎች ከተፈጥሮ አደጋው ጎን ለጎን ከፍተኛ ቁጥር ካለው የኮቪድ-19 ተጠቂዎችና አደገኛ ከሆነ ዴልታ ጋር እየታገሉ ይገኛሉ። ይህም እክል እንደፈጠረባቸው የአችነር የሕክምና ተቋም ምክትል ፕሬዝዳንትና ዋና ስራ አስፈጻሚ ማይክል ሁልፊልድ ለአሶሽትድ ፕሬስ አስታውቀዋል። በተመሳሳይ የኒው ኦርላይንስ ዋና የጤና ኃላፊ ጀነፈር አቬንጆ በድጋሚ የራሳችንን በተፈጥሮ አደጋና በወረርሽኝ መካከል ሆነን አግኝተነዋል ሲሉ ለአሶሽትድ ፕሬስ ተናግረዋል ተናግረዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው። ኤደንን ለዘገባው አመሰግናለሁ። በመጨረሻም የኮቪድ-19 ዜናዎች ዩናይትድ ስቴትስ ውስጥ እስከዚህ የአውሮፓውያን 2021 ዓ ም ማብቂያ በሚኖረው ጊዜ በኮቪድ-19 ምክንያት የተጨማሪ 100,000 ሰው ህይወት ሊያልፍ ይችላል ሲሉ ዋናው ተላላፊ በሽታዎች ጉዳይ አዋቂው ተናገሩ። ዶክተር አንቶኒ ፋውቺ ይህ እንደሚሆን መተንበይ የሚቻል የመሆኑን ያህል እንዳይሆን ለመከላከልም የሚቻል ነው ሲሉ አሳስበዋል። ዩናይትድ ስቴትስ ይህ ትንቢት እውን እንዳይሆን ለመከላከል የሚያስችለው አቅም ሁሉ አላት ያሉት ፋውቺ ችግሩ ያለው ሰማንያ ሚሊዮን ያልተከተበ ሰው መኖሩ ላይ ነው ሲሉ አስገንዝበዋል። እነሱ ቶሎ እንዲከተቡ ማድረግ ከቻል ይህንን አቅጣጫ ልንመልሰው እንችላለን። አሁን ባለንበት የቀውስ ሁኔታ የሚያስፈልገው ማናቸውንም የርዕዮተ ዓለምም ሆነ የፖለቲካ ልዩነት ወደ ጎን ትቶ መከተብ ብቻ ነው ሲሉ ፋውቺ አሳስበዋል። ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ለዓለም ዜናዎቹ ቆንጅታየን እናመሰግናለን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 24/2013 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች እንደሚያሳስቡት ገለጸ። ጉባኤው ባለፈው ሳምንት ባወጣው መግለጫ በንጹሀን ላይ የሚፈጸሙ ጥቃቶች፣ ግድያዎች፣ ማፈናቀሎችና የመሰረተ ልማት አቅርቦት መስተቋቆል በበርካታ ክልሎች እየታዩ ናቸው ብሏል። ኢሰመጉ በኦሮሚያ፣ አማራ፣ አፋር፣ ትግራይና ሶማሌ ክልል በአጠቃላይ በአምስት ክልሎች የሰብአዊ መብት አያያዝ ላይ ያካሄደውን የመጀመሪያ ደረጃ ዳሰሳ ጥናት ውጤት ይፋ አድርጓል። በሀገሪቱ ሰላም እንዲሰፍንና የዜጎች የሰብአዊ መብቶችም እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጋ የሚጠበቅባቸውን እንዲወጡም ጥሪ አቅርቧል። አዲስ ቸኮል ዝርዝሩን ያስደምጠናል። የኮሚሽኑ ጽህፈት ቤት ኃላፊ አቶ ዳኒል ጋ ለአሜሪካ ድምጽ እንዳስታወቁት ሐምሌ 29 ና ናሳ 12 በተፈጸሙ ጥቃቶች የበርካቶች ህይወት ተቀጥፏል። ምስራቅ ወለጋ ዞን በክሊጡ አቦ ቀበሌ ሐምሌ 29 2013 ዓ በሸሜ ታጣቂዎች ነው። በርካታ ንጹሀን ዜጎች ማንነት ላይ መሰረት ባደረገ ጥቃት ህይወታቸው እንዲያልፍ የተደረገው በዚህ ቦታ ብቻ ደግሞ ሳይሆን አጋሳ ቦና እንዲሁም ትንቢያ ሚካኤል ቤተክርስቲያን እንደዚሁ ከንጋቱ አስራ ሁለት ሰዓት ጀምሮ ማንነት ላይ መሰረት ያደረገ ማለትም በአማራ ብሔር ተወላጆች ላይ የተመረጠ ቤታቸውን ማቃጠል፣ መግደል እንዲሁም ማፈናቀል ጭምር በጣም ዘግናኝ የሆኑ ድርጊቶች ተፈጽመዋል። በተመሳሳይ ደግሞ መርጋት ጅሬኛ ወይም ሲሚደሮ ቀበሌ በመግባት ይህ ታጣቂ ቡድን በአማራ ተወላጆች ላይ ጥቃት በመፈጸም ከአርባ አንድ በላይ የሚሆኑ ንጹሃን ሰዎችን ገድሏል። በተጨማሪ ደግሞ ነሐሴ አስራ ሁለት ሁለት ሺህ አስራ ሦስት ዓመተ ምህረት በምስራቅ ወለጋ ዞን ኪረሙ ወረዳ በተለያዩ ቀበሌዎች በሚኖሩ የአማራ ተወላጆች ላይ በተፈጸመ ጥቃት ከሶስት መቶ በላይ የሚሆኑ ንጹሃን ዜጎች በአሰቃቂ ሁኔታ ተገድለዋል። ከአንድ መቶ በላይ ደግሞ እንደዚሁ የአካል ጉዳት ደርሶባቸዋል። በርካታ ቤቶች ንብረት ተዘርፏል፣ ተቃጥሏል። እንዲሁም በዛ ቀበሌና አካባቢው ይኖሩ የነበሩ ከዘጠና ሺህ በላይ ዜጎች እንዲፈናቀሉ ተገደዋል። የኮሚሽኑ መግለጫ ላይ በምስራቅ ወለጋ የተለያዩ ቦታዎች የተፈጸሙ ጥቃቶች የአማራ ብሔር ተወላጆችን ኢላማ ያደረገ እንደሆነ ቢያትትም የኦሮሚያ ክልል ግን ይህን አይቀበልም። ባለፈው ሳምንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ጥቃቶቹ መፈጸማቸውን አምነው የጥቃቱ ሰለባዎች ግን የአማራ ብሔር ተወላጆች ብቻ አይደሉም ብለዋል። ይሰመጉ ጥቃቱን ፈጽሟል ብሎ የከሰሰው ሸኔ ሲል የጠራቸው ታጣቂዎችን ነው። መንግስት ኦነግ ሸኔ፣ ራሳቸውን ደግሞ የኦሮሚያ ነጻነት ሰራዊት ሲሉ የሚጠሩት ታጣቂዎች ስለ ጉዳዩ በይፋ ያሉት ነገር የለም ከህወሓት ጋር በአጋርነት ለመስራት ከመስማማታቸው በፊት ለአሜሪካ ድምጽ ቃላቸውን ሰጥተው የነበሩት የድርጅቱ ኃላፊ አቶ ኩምሳ ዲርባ ወይም በቀጽል ስማቸው ጃልመሮ ግን ሰራዊታቸው ንጹሐንን ኢላማ እንደማያደርግ ተናግረው ነበር። ኢሰመጉ አማራ ክልልን በተመለከተ ባወጣው መግለጫ የዋት ታጣቂዎች በተደጋጋሚ ሰንዝረውታል ባለው ጥቃት ሳቢያ የበርካታ ሰዎች ህይወት እንዲጠፋ፣ የአካል ጉዳት እንዲደርስ፣ ንብረት እንዲወድም፣ እንዲሁም በርካቶች ከቀያቸው እንዲፈናቀሉ መገደዳቸውን አትቷል። ህጻናት፣ ሴቶች፣ የአካል ጉዳተኞችና አረጋውያን ይገኙበታል አለው። ለእነኚህ ተፈናቃዮች አስቸኳይ የሰብአዊ እርዳታ እንደሚያስፈልግ ነው በመግለጫው የተመለከተው። መግለጫው በደብረ ታቦር የተፈጸመውን የከባድ መሳሪያ ጥቃትና ሌሎች የግለሰብ ንብረትና የህዝብ አገልግሎት ሰጪ ጥቃቶችንም የሚመለከት ይዘት አለው። በአማራ ክልል በተለያዩ አካባቢዎች በተለይም ከትግራይ ክልል አጎራባች በሆኑ አካባቢዎች ላይ ጠነሰፊ የሆነ ጥቃት ተፈጽሟል። አንዳንዶች አካባቢዎች ላይ በከባድ መሳሪያ ጭምር የታገዘ እና ሲቪሊያንን ታርጌት ያደረገ ነው። በዚህም ምክንያት በርካታ ንጹሀን በተለይም ህጻናት፣ ሴቶች፣ አካል ጉዳተኞች ከመደካሞችን ጭምር ለጥቃት ያጋለጠ ነው። ይሄ እውነት ለመናገር በጣም ተገቢ ያልሆነ እና በህግ የሚያስጠይቅ ሰብአዊ ድርጊት መሆኑን ይሰመጉ ያምናል። በምሳሌ ለመጥቀስ ያክል በደብረ ታቦር ከተማ በነሐሴ አስራ ሶስት ሁለት ሺህ አስራ ሶስት አመተ ምህረት ላይ የህወሓት ታጣቂዎች በንጹሀን ሰዎች ላይ ከባድ መሳሪያ በመተኮስ ጭምር በርካታ ንጹሀን ህይወት እንዲያልፍ አድርገዋል። በሌሎች አካባቢዎችም ላይ ተመሳሳይ ነው ግድያ ቃል ማውግደን ንብረት ማውደን፣ ኢቨን የቤት እንስሳትን ጭምር ግድያ ወይም ማጥፋት ተከናውኗል። በመግለጫው ለህወሓት መረጃ ትሰጣላችሁ በሚል ከፍርድ ውጭ በህይወትና ንብረት ላይ ጉዳት ደርሷል ያለው የሰመጉ የደቦ ያለውን ፍርድም ሊታረምና ሊወገዝ ይገባዋል ብሏል። በአፋር ክልል ባወጣው የመግለጫው ክፍል ትኩረት ተሰጥቶ የቀረበው ጋሊኮማ ላይ ተፈጸመው የተባለው ጥቃት ነው። የሰመጉ ጽህፈት ቤት ኃላፊ አቶ ዳኒ ይርጋ በጋሊኮማ ጤና ጣቢያና ትምህርት ቤት የተጠለሉ ንጹሀን ላይ በተጣቂዎች ስለደረሰው ጥቃት ያስረዳሉ። ቀያቸው ተፈናቅለው በ ቃሊቆማ ጤና ጣቢያና ትምህርት ቤት ውስጥ ተጠልለው የሚገኙ የነበሩ ዜጎች ጥቃት ተፈጽሞባቸው በርካታ ቁጥር ያላቸው ዜጎች በሚያሳዝን ሁኔታ ሕይወታቸውን አጥተዋል። እንዲሁም ንብረት ለተጎዱና እርዳታውን ለሚፈልጉ ዜጎች ሊከፋፈል የነበረ የሰብአዊ ገዛ ቁሳቁሶች ጭምር ነው አብሮ የወደመው። ግን ከተጎጂዎቹ ደግሞ በጣም የጎላ የሚያደርገው በርካታ ቁጥር ያላቸው ሕጻናት፣ ሴቶች እንዲሁም አረጋውያን ጭምር ነው ሕይወታቸውን በጣም ዘግናኝ በሆነ መልኩ ያጡት። የኢሰመጉ ሪፖርት በሶስቱ የአፋርና ሶማሊያ አወዛጋቢ ቀበሌዎች በተነሳ ጥቃት ስለተገደሉና ስለተፈናቀሉ የገዳማይቱ ነዋሪዎችም በሪፖርቱ አካቷል። በሶማሌ ክልል እንግዲህ ከአፋር ክልል ከገዳማይቱ ከተማ በደረሰባቸው ጥቃት በርካታ ዜጎች ቁጥራቸው ወደ መቶ ሰማኒያ ስምንት የሚሆኑ ዜጎች ተገድለዋል። ወደ ሰማኒያ ስምንት በላይ የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። በርካታ ቁጥር ያላቸው አውራዎች ከቀያቸው ጭምር እንዲፈናቀሉ ተደ ተደርጓል። ይህም በጣም አሳዛኝ ነው። በዚህ አካባቢ ላይ በተደጋጋሚ ይህን መሰል ጥቃቶች ይፈጸማሉ ትኩረት ሊሰጣቸው ይገባል የሶማሌ ክልልም ከገዳማዊት ወይም ገርበኤሴ ተፈናቅለው በሙሊ ቢኬ ኤረርና ሌሎችም አካባቢዎች ለሚገኙ ተፈናቃዮች ፌዴራል መንግስት እስካሁን ድጋፍ እንዳላደረገ ለአሜሪካ ድምፅ አስታውቆ ነበር የሰመጉ በትግራይ ክልል የመብራትና ስልክን ጨምሮ የመገናኛ አማራጮች በመቋረጣቸው የክልሉን ሰብአዊ መብት አጠባበቅ ሁኔታ መከታተል አለመቻሉንና እንደዚህ አይነት ሁኔታዎችም ለሰብአዊ መብት ጥሰት በር ከፋች መሆናቸውን አመልክቷል ይሁንና ህጻናት በውጊያ ውስጥ እንዲሳተፉ እንደሚገደዱ መረጃዎች እንደደረሱት አመልክቷል የሰብአዊ መብት ጥሰ ክቡር በሆነ የሰው ልጅ ህይወት ላይ የሚፈጸሙ ወንጀሎች እንደመሆናቸው የትም ቦታ በማንም ቢፈጸሙ እኩል መወገዝ አለበት የሚሉት አቶ ዳኒ ይርጋ በዚህ ረገድ ግን ኢትዮጵያ ላይ የሰብአዊ መብት ጥሰቶችን እኩል ያለማየት አዝማሚያ እናያለን ብለዋል። አሁን ሪፖርት የቀረበባቸው አካባቢዎች አብዛኞቹ የጸጥታ ችግር ያለባቸው ናቸው ያሉት አቶ ዳን ወደፊት በእነኛ አካባቢዎች አጥኒ ቡድኖችን በመላክ ዝርዝር ጥናት አካሂደው ሪፖርቱ እንደሚያቀርቡ አስታውቀዋል። ኢሰመጉ በሀገሪቱ ሰላም እንዲሰፍንና የዜጎች ሰብአዊ መብቶች እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጎች የሚጠበቅባቸው እንዲወጡም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ከቤንሻንጉል ጉምዝ አሶሳ ዞንና ካማሽ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች በቂ ድጋፍ አለማግኘታቸውና ለችግር መጋለጣቸውን አስታውቀዋል። የኦሮሚያ ክልል አደጋ ስጋት አመራር ኮሚሽን ከቤንሻንጉል ክልል የተፈናቀሉትን በመርዳት ላይ እንደሚገኝ ገልጾ ምዕራብ ወለጋ ያሉ ተፈናቃዮችም መረጃው ተጠናክሮ እንደደረሰን ድጋፍ እናደርጋለን ሲል ለቪኦኤ ገልጿል። በተያያዘ ዜና የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን በበኩሉ ከ361 ሺ በላይ ተፈናቃዮች መኖራቸውን ጠቅሶ በአጠቃላይ ከ አንድ መቶ አርባ ከሺህ በላይ ለችግር የተጋለጡ ሰዎችን በመደገፍ ላይ ይገኛለሁ ብሏል። ናኮር መልካ ዝርዝሩን ይዟል። በኦሮሚያ ክልል ምዕራብ ጉጂ ዞን በአማሮና በቡርጂ ወረዳዎች አዋሳኝ አካባቢዎች ለአምታት ዘለቀውን ግጭትና ጥቃት ለማስቆም ያለምን የተባለ ምክክር በአዋሳ ከተማ ተካሂዷል። ከውይይቱ በኋላም በህዝብ መካከል የተፈጠረውን መጠራጠርና የተቋረጠውን ግንኙነት ለማስቀጠል ከስምምነት መደረሱም ተመልክቷል። ከአማሮ ወረዳ የተሳተፉት የአገር ሽማግሌ አቶ ብርሃኑ ሶያማ የሰላም አስፈላጊነት አጠያያቂ አለመሆኑን ተናግረው እርቀ ሰላም ለማውረድ በሁለቱም ክልሎች ማለትም በደቡብና በኦሮሚያ ክልል የተጀመረውን እንቅስቃሴ እንደሚያደንቁ ገልጸዋል። በጉጂ ኦሮሞና በአማሮ አዋሳኝ አካባቢ ያለውን የጸጥታ ችግር ለመፍታት ብዙ ጊዜ ጥረት ቢደረግም አጥጋቢ መፍትሄ እንዳልተገኘም ተናግሯል። ችግሩ የማይፈታውም እውነታው ስለሚደበቅና የህግ በላይነት ስለማይከበር ነበር ነው ተናግሯል። የሚያስቸግረን ነገር ደግሞ እዚህ በመካከላቸው እነሱንም እየገደለ ያለ ለእኛም በጣም አስፈሪ የሆነ ጠንቅ የሆነ የኦነግ ሸኔ አለ። ጃርሶ በካለ ኮ የሞተው ኮ የእኛ ጓደኛ ኮ ነው። ባለፈ ጊዜ እዛ እነሱ ጋር የሞተው እነሱ ብቻ ናቸው የሚገሉት ብለንም መፈረጭ አንችል። በመሃሉ ጠላት አለ። ይህ ጠላት ለእነሱም ለእኛም በጣም አስቸጋሪ የሆነበትና መከላከያ ራሱ ሞክሮ ልዩ ኃይሉ ሞክሮ አሁን ከልዩ ኃይል ጋር ሁሌ እየሞተ እኛ ጋር አስራ ሁለት መከላከያ ኃይል ነው ሞቶ ከልዩ ኃይልና ፈደራል ማለት። ስለዚህ ይሄ እየተፋለመ ያለው ኃይል በምን አይነት መልኩ ስርዓት ይዞ አደብ ይዞ ወይ ተደምስሶ ወይ ቦታውን ለቆ ካልሆነ በስተቀር በኋላ መንገድ ላይ ይሄ ነገር እንዳይቀር እኔ እንደ ትልቅም ሰው እንደ ሀገር ሽማግሌም አገሬንም እንደመራሁ እኔ የሚናገረው በግልጽ ይህንን ክልሉ የኦሮሚያ ክልል ጸጥታ ሰላምና ጸጥታ ቢሮ ኃላፊ የደቡብ ክልል አብሮ ቆሞ ይህንን ጉዳይ ማንም ይሁን ማን ከአማሮም ይሁን ከጉጂ ሰላምን የማስከበርና የሕግ በላይነትን የሚያስከብር አካላት በሌለበት ሁለት ሰዎች ብቻ ይፈታሉ ተብሎ ሁለት አካላት ብቻ ይፈታሉ ተብሎ የቡርጂ ብሔረሰብ ተወካይና የሀገር ሽማግሌ አቶ አስናቄ ዳምጠ በበኩላቸው በሰላም እጦት የጉጂ ኦሮሞ ህዝብም የቡርጂ ህዝብም ያተረፈው ነገር የለም ብሏል። ሰላም አውርደን በትብብር መስራትና እንደ ወትሮ ሁሉ በጋራ መኖር አለብንም ብሏል። በሁለት ህዝቦች መካከል ዘላቂ ሰላም እንዳይሰፍን በጉጂ ኦሮሞና በቡርጂ ብሔረሰብ ዘንድ ወንጀለኞችን የመደበቅ ና ሰው ገድለው ንብረት ዘርፈው የገደሉትን ሰው መሳሪያ ታጥቀው የሚዞሩ ሰዎችን መሸሸግ ና ወደ ግፊት እንዳይቀርቡ ማድረግ ጉልህ ችግር መሆኑንም ተናግሯል። በአሁኑ ሰዓት ወደ አንድነት እንመጣለን ሰላም እንፈልጋለን የምንል ከሆነ ምናልባት በጉጂ መካከል ያለውን ወንጀለኛ ይሁን በጉጂ መካከል ያለው ወንጀለኞች መሰጠት አለባቸው። ከአሁን በኋላ ለሚሰራ ወንጀል ተባባሪዎች እንዳንሆን ህዝቦች ጉጂም ተባባሪ ላይሆን ጉጂም ተባባሪ ላይሆን እራሱን ማዘጋጀት መቻል አለበት። ይህ ከሆነ ይና የሚከብድና የሚቸግረን ነገር ያለ አይመስለኝም። አሁን በተጀመረው የሰላም ጥሪ በጋራ መልማት እንድንችል ሁኔታዎች ተፈጥሮ በህዝብ ላይ የደረሰ ያለው ጉዳት ቀርቶ የቀድሞ አንድነት ይመጣል የሚል እምነት እንዳላቸውም አቶ አስናቀ ተናግረዋል። በተለይ ቀበሌ ከቀበሌያት ጋር ያለው የገበያ ግንኙነት ቢሰፋ፣ አሁን ዋናው ከተማ ላይ ነው የንግድ ግንኙነት የገበያ ግንኙነት ያለው እንጂ ቀበሌያት ይህን ግንኙነት እያደረጉ አይደለም። ስለዚህ እንደዚህ አይነት ነገር ላይ አትኩረን ብንሰራ ሰው ቢደበላለቅ የቀደመው ነገር ይመለሳል። ከዛም በኋላ ሰላም፣ እጅግ ጽኑ ሰላም በጉጅና በጉጂ መካከል ማንጣት እንችላለን የሚል ሀሳብ አለን። ሰላም የሚወርደው ሀቅ ቦታውን ስታገኝና እውነት ቁመናውን ስታረጋግጥ ነው ያሉት ደግሞ ከምዕራብ ጉጂ ዞን ገላና ወርዳ የተገኙት የሀገር ሽማግሌ አቶ ዋቆ ጉዮ ናቸው። ብዙ ሰዎች ተገሎብናል፣ አያሌ ንብረትም ወድሟል ያሉት አቶ ዋቆም ያለፈው አልፏል፣ ከአሁን በኋላ ለሰላም ቅድሚያ ሰጠን አንድነታችንን ማጠናከር አለብን ስሉም ተናግሯል። ይሄን ማድረግ የምችለው ግን እኛም የጉጂ ማህበረሰብ እንደም የአማሮ ወይ የጉጂ ማህበረሰብ እውነት ተናግረን እውነት ካወጣን ና አብረን ከሰራን ነው የሚመጣው ሰላም የአገር ሽማግሌዎች ና የሃይማኖት አባቶች የተረጋጋ እርቅ ለማውረድ ና ዘላቂ ሰላም ለማረጋገጥ የተጀመረውን ሁሉን አቀፍ እንቅስቃሴ ደግፈው ኃላፊነታቸውን እንደሚወጡም ተናግሯል። በጉጂ ኦሮሞ በቡርጅና በአማሮ ወረዳዎች የሚፈጸመውን ጥቃት ለማስቆም በህዝብ መካከል የተፈጠረው የመጠራጠርና ስጋት ለማስወገድ የሁሉም ወገኖች ተወካዮች በተገኙበት በቂ ውይይት ከተደረገ በኋላም ከስምምነት ተደርሷል። የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲም አገር ለማፍረስ የሚሰሩ ቡድኖችን ሴራ ማምከን የሚቻለው እንደዚህ አይነት ምክክር ማድረግና ለዘላቂ ሰላም ቅድሚያ ስሰጥ ነው ብሏል። የጉጂ ኦሮሞ የአማሮና ቡርጄ ወረዳዎች ለዘመናት የጋራ እሴት ያላቸው ሕዝብ እንደሆኑ ገልጠው ነገር ግን ተቀርጾ ተሰጥቷቸዋል ባሉት የሴራና የልዩነት ፖለቲካ ለተወሰነ ዓመታት ጥላቻ፣ መገፋፋትና መገዳደል እንዲኖር አድርጓልም ብሏል። ጸጥታ ኮሽ ባለ ቁጥር በየቀየውም እንዳከርበት ሁኔታ ከመፍጠር ወጥተን ስትራቴጂክ የሆነ ግንኙነታችን ምን መሆን አለበት፣ ዘላቂ ሰላም ለመገንባት ምን እንስራ፣ ከምንም በላይ ደግሞ አብሮ የሚኖረው ሕዝብ ከዚህ ከሰፈር አጀንዳ እንዲወጣ የጋራ አቅም ሊሆን የሚችሉ የልማት ስራዎችን እንዴት አድርገን እናስተሳሰር፣ ከዚህም በላይ ሌሎች ማህበራዊና ኢኮኖሚያዊ ትስሮችንም እንዴት ነው የጋራ የምናደርገው የሚሉ ጉዳዮች ላይ ቀጣይ ትርጉም ባለው መንገድ በክልሎች መካከል አሰራርን ተፈጥሮ በጋራ የምንሰራበት ሂደት እናጠናክራለን። አቶ አለማየሁ የተፈጠረውን ችግር ህዝቡ ለዘመናት ሲገለገልበት በነበረው በኃይላዊ እሴት እንዲፈታ ይደረጋልም ነው ያሉት። የኦሮሚያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ስሳይ ኡሪሳ ለህዝብ ከዚህ የበለጠ አጀንዳ የለንም ብሏል። ሰላም በቀጠናው እንዲናገጥ ህዝቡ የሃይማኖት አባቶች የአገር ሽማግሌዎችና የጎሳ መሪዎች ኃላፊነታቸውን መወጣት አለባቸው ሲሉ ተናግሯል። እንደ መንግስት ደግሞ ቁርጠኝነትን ይፈልጋል ማለት ነው። በተዋረድ ያለን የመንግስት አካላት እዚህ ላይ ተመሳሳይ አቋም ማንይዝ ከሆነ እነኚህ ችግሮች እንዲቀጥሉ እየፈቀርን እንደ ሄድን መውሰድ ይቻል አለብን ማለት ነው። ማህበረሰቡ ደግሞ በያለበት የራሱን ድርሻ ቆጥሮ ወስዶ መንግስትን የሚደግፍበት አሰራር ካልተመቻቸ ለሰላም ማጣት ጊዜ እየሰጥን ጊዜ እያበደርን እንደሆን መውሰድ መቻል አለብን ማለት ነው። አቶ ስሳይ በወንጀሎች ላይ የማያዳግም እርምጃ መወሰድ አለበትም ሲሉ ተናግሯል። ችግር የፈጠረው አካል ችግር ከፈጠረው ወረዳ ላይ አሳልፎ መስጠትና አስተማሪ ቅጣት መስጠት የሕግ የበላይነትን ማስከበር፣ ይሄ ወገኔ ነው፣ ይሄ የኔ ጎሳ ነው፣ ይሄ የኔ ሃይማኖት ተከታይ ነው ብለን የምንሸፍን ከሆነ ችግር እንዲባባስ መፍቀድ ሆነ። ስለዚህ እንደ መንግስት እዚህ ላይ ሁለቱም ጎረቤት ወረዳዎች እዚህ ላይ ምንም መደራደር የለብንም ማለት። የሁለቱም ክልል የስራ ኃላፊዎች፣ የአገር ሽማግሌዎችና የሃይማኖት አባቶች እንዲሁም የፀጥታ አካላት በተገኙበት የተደረገ ውይይት በቀበሌ ደረጃም በእያንዳንዱ አካባቢ እንደሚደረግም ተገልጧል ተገልጧል። የኦሮሚያና የደቡብ ክልል ጽታ አካላት የአደጋ ስጋት ስራ አመራር ኮሚሽኖች ሂደቱን እንደሚያመቻቹ ያስታውቁ ሲሆን በተባበሩት መንግስታት ድርጅት የልማት ፕሮግራም የቴክኒክና የፋይናንስ ድጋፍ እንደሚያደርግም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታን ዘብዴዎስን ለዘገባው እናመሰግናለን። ዮናታን በጉጂ ኦሮሞ በአማሮና ቡርጂ ልዩ ወረዳ አካባቢዎች በተደጋጋሚ ስለተፈጸሙ በቆዩ ጥቃቶች በህዝብ መካከል የተፈጠረውን ስጋትና ጥርጣሬ ለመቅረፍ በጋራ ለመስራት ያስችላል እና ዘላቂ ሰላም ያወርዳል የሚል ስምምነት በህዝብ ተወካዮች ምክር ቤት በተገኙበት በሐዋሳ ከተማ ስለተፈጸመው ዘገባ ያጠናቀሩን ነበር ያደመጣችሁት በመግቢያችን ላይ ናኮር መልካ በሚል ያስተዋወቅ ነው በስህተት በመሆኑ ይቅርታ እንጠይቃለን ወደ ተከታዩ ዘገባችን ስናልፍ ወደ አፍጋኒስታን ነው የምንሄደው። አፍጋኒስታን ዋና ከተማ ካቡል ላይ ዛሬ ተተኩሰው የነበሩ ሮኬቶችን በሚሳኤል ጥቃት መከላከያ መሳሪያዎች ማምከናቸውን የዩናይትድ ስቴትስ ባለስልጣናት ማስታወቃቸውን ሪፖርተራችን ጄሰን ጋድማን ዘግቧል። ፕሬዚዳንት ጆ ባይደን ስለ ሁኔታው ማብራሪያ እንደተሰጣቸው ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ጄን ሳኪ የጦር አዛዦቻቸው እዚያ የሚገኙ ኃይሎቻቸውን ደህንነት ለመጠበቅ ማድረግ የሚገባቸውን ሁሉ እንዲፈጽሙና ጥረታቸውን እንዲያጠናክሩ ትዕዛዝ መስጠታቸውን ገልጸዋል። ሚሼል ኩዊን ባጠናቀረችው ዘገባ ደግሞ አሜሪካ ወታደሮቿን ሙሉ በሙሉ የምታስወጣበት ቀነ ገደብ የሚያበቃው ነገ ነሐሴ 25 ቢሆንም ዜጎቻቸውንና አፍጋን አጋሮቻቸውን የማስወጣቱን ጥረት ከነገ በኋላም እንደሚቀጥሉ ያስተዳደሩ ባለስልጣናት ተናግረዋል። ሰው ወደፊትም ከሀገር መውጣት እንዲችል እንደሚፈቀድ አንድ የታሊባን ባለስልጣን ያሳወቁ ሲሆን ይህንን ቃል ዓለም አቀፉ ማህበረሰብ እየተከታተለ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኤቢሲ የዜና አውታር ጋር ቃለ ምልልስ ያደረጉበት ወቅት አሳስበዋል። ሌሎች 14 አገሮች ግልጽ ያደረጉት ነገር ታሊባን እንደ አውሮፓ አቆጣጠር ከነሐሴ 31 ጀምሮ ሰዎች በነፃነት እንዲጓዙ ይፈቅዳል ብለው የሚጠብቁ መሆኑን ነው። ፕሬዚዳንት ባይደን አፍጋኒስታን ውስጥ የተገደሉ አስራ ሶስት አሜሪካውያንን አስክሬን ትላንት በክብር ተቀብለዋል። ወታደሮቹ የተገደሉት ባለፈው ሳምንት ካቡል አውሮፕላን ጣቢያ መግቢያ ላይ በተጣለው የፍንዳታ አደጋ ሲሆን ከአንድ መቶ ሰባ በላይ አፍጋናውያን ሲቪሎችም በዚሁ ጥቃት መገደላቸው ተዘግቧል። ይህ የዩናይትድ ስቴትስ ከአፍጋኒስታን ጠቅልሎ የመውጣት ሂደት አደገኛ እና በትርምስ የተሞላ እንደሚሆን የተናገሩት የባይደን አስተዳደር ባለስልጣናት ባለፉት ጥቂት ሳምንታት ውስጥ እስከ መቶ ሺህ በላይ ሰው ማስወጣት መቻላቸውንም ገልጸዋል። ይሁን እንጂ ባይደን በርካታ አደገኛ እርምጃዎችን ወስደዋል ሲሉ ከሚተቿቸው መካከል ሪፐብሊካኑ ሴናተር ሊንዲዝ ግርሃም አንዱ ናቸው። ትላንት ከሲቢኤስ የዜና አውታር ሬስ ዘኔሽን ፕሮግራም ጋር ቃለ ምልልስ አድርገው ነበር። ፕሬዝደንት ባይደን የአፍጋኒስታንን ጉዳይ ለወደፊቱ ፕሬዚዳንት የሚተውት መሆኑን ተናግረዋል። ለሚቀጥሉት 20 ዓመታት የአሜሪካ ፕሬዚደንቶች ከዚህ ቀውስ ጋር ይታገላሉ። የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ጃክ ሲልቫንም በዚሁ የሲቢሲ ፕሮግራም ላይ ተጠይቀው ሲመልሱ አፍጋኒስታን ውስጥ የሚንቀሳቀሱ የሽብር ቡድኖች የተራቀቁ ጥቃቶችን ከአፍጋኒስታን ውጭ ሊያደርሱ የሚችል አቅም እንደሌላቸው የስለላ መረጃዎች እንደሚጠቀሙ ጠቅሰው ወደዚያ ደረጃ ግን ሊሸጋገሩ እንደሚችሉ ያላቸውን ስጋት ገልጸዋል። በጊዜ ሂደት ውስጥ ሌሎች አገሮች ላይ በትክክል መስራቱን ያረጋገጥነው ነገር የሽብርተኝነትን አደጋ ትልቅ ጦር ማሰማራት ሳያስፈልገን በውጭ አገር ሊያደርጉ የሚችሉትን የሽብርተኝነት እቅዶች ሁሉ ማክሸፍ የምንችል መሆናችንን ነው። አሜሪካ የአፍጋኒስታንን ሁኔታ በቅርብ መከታተሏን ብትቀጥልም እዚያ ዲፕሎማሲያዊ ሚሲዮን እንደማይኖራት ግን የውጭ ጉዳይ ሚኒስትሩ በትላንቱ የኤቢሲ ቃለ ምልልሳቸው ወቅት ተናግረዋል። ታሊባኖች ምን እንደሚያደርጉና በአገሪቱ ውስጥ ያለው ሁኔታ ምን እንደሚመስል በሚቀጥሉት ሳምንታትና ወራት ውስጥ እናያለን። ዩናይትድ ስቴትስ ለ20 ዓመታት ተቆጣጥራት ወደ ቆየችው አፍጋኒስታን አንድ ቀን የመመለሷ ጉዳይ ወደፊት የሚታይ ይሆናል ብለዋል ብሊንከን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንውሰዳችሁ። በሺዎች የሚቆጠሩ አሜሪካውያን ባለፈው ቅዳሜ በዋሽንግተን ዲሲ የመምረጥ መብቶች እንዲከበሩ ና እንዲጠበቁ የሚጠይቅ ሰላማዊ ሰልፍ አካሂደዋል። በበርካታዎቹ የዩናይትድ ስቴትስ ክፍለ ግዛቶች አነስተኛ ቁጥር ያላቸውን የማህበረሰብ አባላት መራጮችን የሚያፍኑ ህጎች እየወጡ መሆኑን በመጥቀስ ተቃውሟቸውን አሰምተዋል። የሰልፉ ዋና አላማ የምርጫ ህጎች እንዲከበሩ ህግ አውጪዎች ላይ ግፊት ለማድረግ መሆኑን ሰልፍ ሰልፈኞቹ ለአሜሪካ ድምጽ ገልጸዋል። በተቃውሞው ከዋሽንግተን ና ከተለያዩ ክፍለ ግዛቶች የመጡ ሰልፈኞች ተካፋይ ሆነዋል። እለቱ ዶክተር ማርቲን ሉተር ኪንግ ታሪካዊ ንግግር ያደረጉበት በመሆኑም በርካታ አፍሪካ አሜሪካውያን ተገኝተዋል። ሰልፉን የተከታተለው ደረጃ ደስታ ተገታዩን ዘገባ አጠናክሯል። የምንፈልገው ምንድን ነው? የመምረጥ መብት ነው። መች ነው የምንፈልገው? የምንፈልገው አሁኑኑ ነው ይላል የሰልፈኞቹ መፈክር። ሰልፈኞቹ ከማለዳው 6 ሰዓት ጀምሮ መሰባሰብ የጀመሩት ዋሽንግተን ዲሲ መክፈርሰን ስኩዌር እየተባለ በሚጠራው ስፍራ ነው። ቆይታቸው በመዝናናት ነበር። ተሳታፊዎቹን የመጡት ከተለያየ አካባቢ ነው። ለምሳሌ እኚህ ሰው ቢሊ ሐውስ ይባላሉ። የመጡት ከክሊቭላንድ ኦሃዮ ክፍለ ግዛት ነው። የመጡበትን ምክንያት ነግረውኛል። እዚህ ያለነው ለመምረጥ እንድንችል የሚያስችለን ድምፅ እንዲያልፍ ነው። ምርጫውን አስመልክቶ እንዲያልፉ የምንፈልጋቸው ሁለት ረቂቅ ህጎችም አሉ። በሰልፉ የጠዋት ፕሮግራም ላይ ከተለያዩ የህብረተሰብ ክፍል የመጡ የማህበረሰብ መሪዎችና የተለያዩ ተናጋሪዎች ነበሩ። ከእነዚህ መካከል ከኒውዮርክ የመጡት ኩዊን ጊ አንደኛዋ ናቸው። ጥቁር አሜሪካዊዋ ኩዊን የመድረክና የፊልም አልባሳት ዲዛይነር ሲሆኑ ጾታቸውን የቀየሩ የትራንስጀንደር ማህበረሰብ መሪ ናቸው። የሰልፉን ዓላማ በምርጫው ዙሪያ ብቻ የተገደበ ሳይሆን ከእሱም ጋር ተያይዞ በጥቁር አሜሪካውያን ላይ ስላለው ጭቆና አንስተዋል። የትግል ጊዜው አሁን ነው ይላሉ። እዚህ ያለነው አሁን ጊዜው ስለሆነ ነው። ትግሉን ለመቀጠል ጊዜው አሁን ነው። ከመቼም ጊዜ በላይ ለመብታችን ለመውጣት ጊዜው አሁን ነው። ልክ አያቶቻችን ለእኛ እንዳደረጉት እኛም መውጣት ያለብን ጊዜ አሁን ነው። አደራውን ማስተላለፊያ ጊዜያችንም ይሄ ነው። እየተዋጋን ያለነው ከነጭ የበላይነት ጋር ነው። እየተዋጋን ያለነው እኛ እንዳናሸንፍ ከሚፈልግ አካል ጋር ነው። እኚህ ከኒውዮርክ የመጡትም ጥቁር አሜሪካዊት ሴትም ያልተሸራረፈ መብት እንደሚፈልጉ ይናገራሉ። የመምረጥ መብታችንን ለመከላከል ነው እዚህ ያለሁት። እዚህ ያለሁት መብታችን ያልተደፈረ ወይም ያልተሸራረፈ መሆኑን ለማረጋገጥ ነው። እንደ ሰው የጠፋን ወይም የተደመሰስን አይደለንም። የምንፈልገው እየሆነ ካለው ነገር ጋር ተጋፍጠን በመቆም ከፊታችን ያለው ነገር እንዳይደርስብን ለማድረግ ነው። ስለ አሜሪካ ዲሞክራሲ የተነገረን በትምህርት ቤት የተማርነው ይህ አይደለም፣ በማለት የተናገሩት ሌላዋ የመድረክ ተናጋሪ አክቲቪስት ሉድሮስ ማዲሰን ነበሩ። When I was in third grade, our teacher told us we could vote on where the class would go on a field trip. We were told this was democracy, voting for what we wanted. She didn't tell us that if we were black, we couldn't vote. She didn't tell us that because of our gender, we couldn't vote. She didn't tell us that if our parents were undocumented, we couldn't vote. ሶስተኛ ክፍል ተማሪ ያለሁ አስተማሪያችን ለመስክ ጉብኝት የት መሄድ እንዳለብን ድምፅ እንድንሰጥ አርጋን ነበር። ያኔ ስታስተምረን የሚፈልጉትን ነገር ለመምረጥ ድምፅ መስጠት ዲሞክራሲ ነው ብላ ነግራን ነበር። ይሁን እንጂ በጾታችን የተነሳ መምረጥ አትችሉም አላለችንም። ቤተሰቦቻችሁ ሕጋዊ መኖሪያ ሰነድ ከሌላቸው መምረጥ አትችሉም አላለችንም። በታሪክ ውስጥ ዲሞክራሲና የመምረጥ መብት ችግር ሲገጥመው የኖረ ነው። በ1870 የወጣው 15ኛው የህገ መንግስቱ ማሻሻያ ለጥቁሮች የመምረጥ መብት አጎናጽፏል። በዘር ቀለም ምክንያት የመምረጥ መብትን መንፈግ እንደማይገባ ደንግጓል። የጂም ክሮ ህግ ያደረገው ግን የዛን ተቃራኒ ነው። የምርጫ ታክስ ለመምረጥ መክፈል፣ እንዲሁም ብዙዎቹ መራጮች ችለው የማያልፉት የመጻፍና ማንበብ ፈተና የመሳሰሉት ይጠቀሳሉ። ማድሰን አክለው ሲናገሩ በ1920 የተሻሻለው 19ኛው ህገ መንግስት ማሻሻያም እንዲሁ የሴቶችን መብት ያጎናጸፈ ነው፣ ለዚያ መብት መከበር ብዙ ሴቶች እንዲሁ ተሰልፈውበታል ብለዋል። ይሁን እንጂ በዚያም ትግል ውስጥ በሚያሳዝን መንገድ ለራሳቸው መብት የታገሉ ነጭ ሴቶች የብዙዎቹን የጥቁር ሴቶች መብቶች ከራሳቸው ጋር አንድ አድርገው አልተመለከቱትም። የጥቁር ሴቶች መብት ትግል አብሮ የተካሄደ ቢሆንም የተካደ ሆኗል ብለዋል። በዚህ ዘመን የተቃውሞ ሰልፉ ዋነኛ ምክንያት መሆኑ የተነገረላቸውን የረቂቅ ሕጎች እየጸደቁ መሆኑንም ተናግረዋል። ዛሬ ይህንን ንግግር በምንሰማበት በዚች ሰዓት 48 ክፍለ ግዛቶች የመምረጥ መብትን የሚገድቡ ወደ 400 መቶ የሚደርሱ የረቂቅ ሕጎችን እያወጡ ነው። የሰልፉ አዘጋጆችና ማኅበራዊ አንቄዎች በድረ ገጾቻቸው ላይ ባሰፈሩት መረጃ እነዚህ የጸደቁትም ሆነ የረቀቁት ሕጎች ስለሚያግዷቸውም ሆነ ስለሚገድቧቸው የምርጫ መብቶች ዘርዝረዋል። ከነዚህ ውስጥ በፖስታ ቤት የሚላክን ድምፅ አሰጣጥ ሂደትን መገደብ፣ ከምርጫ ቀን በፊት አስቀድሞው የሚደረጉ የድምፅ አሰጣጥ ሂደቶችንም መከልከል፣ ከምርጫው ቀናት በፊት ያሉትን የድምፅ መስጫ ሰዓታትና ቀናትን መቀነስ፣ ከሁሉም ፓርቲዎች የተውጣጡ ምርጫውን ሂደት የሚገመግም ቦርድ መከልከል፣ የመሳሰሉት የሚሉት ይገኝባቸዋል። ዕለቱ ዶክተር ማርቲን ሉተር ኪንግ ታሪካዊ ንግግር ያደረጉበት ዕለት በመሆኑም በርካታ አፍሪካ አሜሪካውያን ተገኝተዋል። ከጥቁሮች መብት ግንባር ቀደም ታጋዮችም እነ ሬቨረንድ አልሻርፕተን የተቃውሞ ሰልፉን የመሩ ሲሆን የዶክተር ማርቲን ሉተር ልጅ ማርቲን ሉተር ኪንግ ሶስተኛም አብረዋቸው ነበሩ። በ1965 በፌዴራል መንግስቱ የወጣውን የመራጮችን መብቶች የሚጠብቀውን ህግ የሚያጠናክር ረቂቅ ህግ በተወካዮች ምክር ቤት ባለፈው ሳምንት ውስጥ የወጣ ቢሆንም የሪፐብሊካንን በቂ ድጋፍ በማግኘት የህግ መወሰኛውን ምክር ቤት ቀርቦ የመጽደቅ ዕድሉ አነስተኛ መሆኑ ተነግሯል። ረቂቅ ጉ ባለፈው ዓመት ህይወታቸው ባለፈው በቀድሞ የሲቪል መብቶች ተሟጋች እና የምክር ቤት አባል ጆን ሉዊስም የተሰየመ መሆኑን ተመልክተዋል። ጆን ሉዊስ ከነዶክተር ማርቲን ሉተር ኪንግ ጋር አብረው የታገሉ የጥቁሮችና የሰብአዊ መብት አርበኛ ነበሩ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የዜናና የትንታኔው መጽሔት የሚስተናግዱበት ክፍለ ጊዜ ተጠናቀቀ። አሁን ሁለተኛው አጋማሽ ላይ እንገኛለን። ለዛሬ የሰኞ ምሽት ጤና ቀዳሚው ዝግጅታችን ነው። በጤና ዝግጅታችን በዩናይትድ ስቴትስ እንደ አዲስ ያገረሸው ና በፍጥነትም የተዛመተ ያለውን የኮቪድ-19 ወረርሽኝ ና ተዛማጅ ወደ ሆነው ወደ ትምህርት ቤት በመመለስ ዙሪያ ባለ በት በአሁኑ ወቅት ከደቀናቸው ፈተናዎች ተዛምደው የሚታዩ ሁኔታዎችን ይዳስሳል። የምሽቱ ዝግጅታችን ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጃጀው መኮንን በዩናይትድ ስቴትስ የ ራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማን ና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። አሉላ ከበደ ነው ያነጋገራቸው። ዶክተር አሰፋ ጃው መኮንን፣ በቅድሚያ ለጊዜው አመሰግናለሁ ስትልኝ አለላ በዛሬው ፕሮግራማችን የወረርሽኙን አካሄድ ለመቀየር ከተሻለ እርከን ላይ ደርሳለች የተሻለውን መንገድ ተያይዛለች ተብላ በነበረው እና የተገኘው ምርታ እንዳይቀለበት ስጋት ባደረባት ዩናይት ስቴትስ የኮቪድ ይዞታ ላይ ነው የምናተኩረው። የኮሮና ቫይረስ ማገርሸት ዳግም አሳሳቢ ደረጃ ላይ ደርሷል። ሆስፒታሎች በኮቪድ-19 ህሙማን መጨናነቅ ይዘዋል የባለሙያዎችና ከአቅማቸው በላይ መጨናነቅ ይዘዋል የባለሙያዎችና የኦክሲጅን እጥረትም እየታየ ነው። ለመሆኑ ይህን አሁን በተለይ በደቡባዊ ዩናይት ስቴትስ ግዛቶች እየታየ ያለውን ይህን አሳሳቢ የተባለ ሁኔታ እንዴት ይገመግሙታል? በሱ ብን ጀምረው። አዎ እንግዲህ ወረርሽኙ ከጀመረ በኋላ በአብዛኛው እንደገና እየደጋገመ ወራቶቹን እየጠበቀ ሊያገረሽ እንደሚችል ይጠበቅ ነበር። ነገር ግን አሁንም ቢሆን የዚህ አይነት የበሽታ ኢንፌክሽንም ሆስፒታል መግባትም ሕይወት ማለፍም በጣም ጨምሮ እየታየ ያለው በተገቢው መንገድ ባልተከተቡ አካባቢዎች። ስለዚህ ነው የዩናይትድ ስቴትስ የደቡባዊ ክፍሉ የክትባት ስርጭቱ በጣም አነስተኛ ስለሆነ ነው አሁን የዚህ አይነት ሁኔታ እያየን ያለ ነው። በሰሜኑ የአሜሪካን ክፍል በሁሉም ቦታዎች በሚባል ሁኔታ ትንሽ ከፍ የማለት ነገር ይታያል። በዚሁም በኛም ለምሳሌ በዋሽንግተን በሜሪላንድ፣ በቨርጂኒያ አካባቢ የአዲስ ኢንፌክሽኖች ቁጥርም ቴስት የሚደረጉ ሰዎችን ቁጥር ሆስፒታልም የሚሄዱ የሚገቡ ሰዎች ቁጥር ትንሽ ከፍ ማለት አሳይቷል። ነገር ግን ህይወታቸው የሚያልፈው ቁጥር አሁንም በጣም በጣም አነስተኛ ነው። ወደ ደቡባዊ የአሜሪካ ክፍል ግን ልክም ወረርሽኝ የጀመረ ሰሞን አካባቢ የነበረው አይነት ነው እና ይህ ሁሉ የክትባት ስርጭት አነስተኛነት ውጤት ነው። ዶክተር አሰፋ እዚህ እርስዎ ያሉበት ዋሽንግተን ዲሲና አካባቢውን አጎራባጅ ግዛቶችንም የሚመለከት ምንም እንኳን እንደ ደቡባዊ ግዛቶች ባይሆን በመጠኑም ቢሆን ከፍ ማለት ማሳየቱን በእርግጥ ለህልፈት የመዳረግ እድል በጣም አናሳ መሆኑን ገልጸዋል። ክትባቱ በስፋት መሰራጨቱን ያመላክት ይሆናል እርስዎ ባሉበት ተቋም የኮቪድ ህሙማንን ትረዳላችሁና በተለይ አስቸኳይ እርዳታ በሚፈልጉበት ጊዜ የሚመጡበትም ተቋም እንደመሆኑ በእናንተስ አካባቢ የኮቪድ ታማሚዎች ቁጥር መጨመር አሳይተዋል? ወደ ሆስፒታል ገብተው የሚታከሙ ሰዎች ቁጥር እስ በእኛ አካባቢ በተለይ እኔ በምሰራበት ቦታ አሁንም በጣም ጥሩ ሁኔታ ላይ ነው ያለው። ምክንያቱም የቫክሲኔሽን ከበረጃችን ይህ እንግዲህ ሞንጎመሪ ካውንቲ የምንለው ከስልሳ ስድስት ፐርሰንት በላይ ሁለተኛ ቫክሲን የተከተበ ሰው ነው ያለው። ወደ እኛ ደግሞ ዙም ስናደርግ እንደው በጣም እኛ ሴንተር ዙሪያ አካባቢ ደግሞ ስንሄድ በጣም ከፍተኛ የክትባት ከቨሬጅ ሁኔታ ነው ያለው። ስለዚህ ፖዘቲቭ የሆኑ ማይልድ የምንላ ህመሞችን ቁጥር ከፍ ማለት አይተናል። በተለይ ወጣት በሆነው ሀገር የህብረተሰብ ክፍል ብዙ እንቅስቃሴ ስላለ ነገር ግን አሁን ወደ ሆስፒታል መሄድና በተለይ ህይወት ማለት በሚያሰጋ ወይም እንደውራ በእርግጥ አካባቢ እዛ ደረጃ ላይ አይደለም ያለ ነው። በዙሪያችን ግን ሞንገመሪ ካውንቲ ሰፊም ስለሆነ፣ ፕሪንስ ጆርጅ ካውንቲ እነዚህ ሁሉ ስላሉበት የዙሪያውን ስናይ የዋሽንግተን ዲሲ እና ቨርጂኒያንም ስናይ ትንሽ ከፍ ማለት ይታያል አስር ፐርሰንት እንደዚህ አዲስ ኢንፌክሽኖች አንዳንድ ቦታ ለሰላሳ ፐርሰንት ወደላይ ከፍ ማለት ነገር ግን የሆስፒታል መግባት የኢንፌክሽኑን ቁጥር የተከተለ እድገት አይደለም ያሳየው ብዙ አሁንም ቀለል ያለ መሆኑን የሚያሳይ መልካም። ዶክተር አሰፋ የክትባቱ በአግባቡ አለመወሰድ ምክንያት መሆኑን ገልጸዋል። አንዳንዶች ለዚህ ምክንያቱ ከመቶ ሚሊዮኖች በላይ ክትባቱን ከወሰዱ ውጤቱም ከታየም በኋላ ከዚህ ሁሉ በኋላ ዛሬም የተዛቡ መረጃዎች እያሳደሩ ያሉት ተጽዕኖ በምክንያትነት እየተገለጸ ነው። በአንድ በኩል የክትባቱን ጠቀሜታና ደራሽነት አለመቀበል፣ በሌላ በኩል ደግሞ ፍጹም ሳይንሳዊ መሰረት የሌላቸው ሌላ ቀርቶ ለእንስሳት የሚሰጡ የጥገኛ ተብሳክ መድኃኒቶችን እንደ ፈዋሽ መድኃኒት አድርገው መውሰድ እና ራስን ለአደጋ መዳረግ ጭምር በዚህ ከፍ ያለ ስልጣኔ ያለበት በሚባለው ዩናይት ስቴትስ እየታየ ነው። ምንም እንኳን ክትባት፣ በነጻና እንደ ልብ ቢገኝም። ይህንንስ እንዴት ነው የሚገመግሙት? እንግዲህ ክትባትን አይሰራም ብሎ ወይም ደግሞ ጉዳት ያመጣል ብሎ የሚሰራችሁት ትክክል ያልሆኑ መረጃዎች በከፍተኛ ሁኔታ በደንብ ጥናት ተደርጎባቸው እየተሰራቸው ያሉ ናቸው። በቅርብ ቀን ኢንቨስቲጌሽን እንደተደረገው እንደሚታወቀው የሶሻል ሚዲያ ፕላትፎርም በመጠቀም የሳይበር ሚስኢንፎርሜሽን የሚባለውን በማለት በትክክል ታርጌት ተደርጎ በተለይ ደግሞ ማይኖሪቲ ኮሚኒቲ የምንላቸውን ጥቁሮች አካባቢ የሚኖሩበት ታርጌት ያደረገ ኢንፎርሜሽን ደረጃ ድረስ ስርጭት አነዛለን። ይሄ እነዚህ ኢንፎርሜሽኖች በሶሻል ሚዲያ የሚሄዱበት አካባቢ እና የክትባት ስርጭት አብረው ነው የሚሄዱት። ለምሳሌ ወደ አንድ ቦታ ወደ ፒጂ ካውንቲ ለምሳሌ መጥፎ ኢንፎርሜሽን ቢላክ አንድ ሰው ሁለት ያን ኢንፎርሜሽን ማንበብ ከቻለ የመከተብ እድሉ በሀምሳ ፐርሰንት ይወርዳል። ይሄ እንግዲህ በጣም በጣም ሲሪየስ የሆነ ነገር ነው። ነገር ግን ይህን ሚስ ኢንፎርሜሽን የምንለውን ነገር የምንዋጋው ሁልጊዜ ትክክለኛ ኢንፎርሜሽንን በመስጠት እና በእኔ ግምት አሁንም ላልተከተቡ ሰዎች በሚገባው ደረጃ አንዳንዴም ቢሆን ቤት ለቤት እንተሂዶ ዋን ቱ ዋን ማለት አንድ ሰውን ቁጭ ብሎ በጽሞና በማስረዳት ሀሳቡን እንዲቀይር ና እንዲከተብ ማድረግ ያስፈልጋል። ምክንያቱም ሚስ ኢንፎርሜሽንን በትክክለኛ ኢንፎርሜሽን ብቻ ነው መዋጋት። ዶክተር አሰፋ ልጆች ከአንድ አመት በላይ ለሚሆን ጊዜ ትምህርታቸውን አቋርጠው ከቆዩ በኋላ ለመጀመሪያ ጊዜ ወደ ትምህርት ቤት የሚሄዱበት የትምህርት ቤት መከፈቻ ሰዓት ላይ ነው የምንነጋገረው። እንዲያውም እርስዎን የሚያገኘሁት ልጆን ወደ ትምህርት ቤት በመሸኘት ላይ ሳሉ ነው። ብዙ ወላጆች ልጆቻቸው ትምህርት ቤት የሚሄዱበት ሁኔታ እንዲመቻች ሲጠይቁ ነበር። በአንጻሩ ደግሞ ስጋቱ አላበቃም። እንደ ወላጅ የራሱንም እይታ አዛምደው ቢያስረዱ ነው። ምን ይታዩታል? ሁለት የሚወዳደሩ ፍላጎቶች ባሉበት እንግዲህ ዛሬ ወይም ደግሞ ማይልስቶን የምንለው ቀን ነው ልጆቹ ወደ ባስ ሲገቡ፣ ወላጆቹ አሁን ውጭ ነው ያሉት ይታዩኛል። በጣም እ ልክ እንቁጣጣሽ አይነት ነገር ነው የሚመስለው ደስታቸው። አራት ልጆች ነው ያሉኝ እኔ። የመጀመሪያ ልጄ አሁን ሰባተኛ ክፍል የመጀመሪያ ቀኗ ነው እሷን የሸኘው ነው እሷ አስራ ሁለት አመቷ ልክ እንደሞላ ከወር በፊት ክትባት ወስዳለች እና ሰባተኛ ስምንተኛ ክፍል ወደ ላይ ያሉት ልጆች በአብዛኛው የተከተቡ ናቸው። ስለዚህ የነሱ ሁኔታ ብዙ አያሰጋም። ነገር ግን ልጆች ላይ በተለይ ደግሞ ይሄ በጋ የነበረበት ጊዜ ስለነበር ልጆች ውጪ ስለነበሩ፣ ብዙ የጨዋታ ቦታዎች ሁኖች ሁሉ ክፍት ስለነበሩ ከአራት እጥፍ በላይ ዴልታ የምንለው ቫይረስ አሁን ያለው ዝርያ ስርጭት አሳይቷል። እንግዲህ ልጆችን በሁለት መንገድ ነው ማየት ያለብን። ትምህርት ቤት በእርግጥ የራሱ የሆነ ደግሞ ሲስ የሆነ ሜጀሮች መወሰድ አለባቸው። ለምሳሌ ራንደም ቴስቲንግ ሊኖር ይችላል፣ የማስክ ፖሊሲው፣ ዲስታንስ ፖሊሲው ምኑ አለ። ማየት ያለብን ምንድነው ቫይረሶች በጣም መራባበት ቁጥር እንደገና ደግሞ ሌላ ዝርያ መፍጠር ባህሪ ስለምታይ ነው። ስለዚህ ልጆቹን በተቻለ መጠን እነዚህ ሜጀሮች ሁሉ እናደርጋለን እንጂ እነሱ ላይ በኢንፌክሽን ምክንያት በሚደርስባቸው መህመም ሆስፒታል መግባት እና ህይወት ማለፍ ከትምህርት ቤት መቅረታቸው ካለው ጉዳት ጋር ሲታይ ትምህርት ቤት መሄዳቸው ነው ጠበቀው። ግን የሚደረጉትን ከፍተኛ ጥንቃቄዎች ነ ለምሳሌ ቴስቲንጎች፣ ዲስታንሱ፣ ማስኩ ሶሻል ሜዠር ምንላቸውን እሱን በመጠበቅ ቤት ውስጥ ደግሞ ልጆች ውጭ ውለው ሲመጡ አሁንም ያልተከተበ ሰው ቤት ካለ እና በዛም ደግሞ ሀይሪስክ ምንለው ግርባ አካባቢ ከሆነ በተለይ ኢሚኒቲ ው ዝቅ ያለ በህመም ዝግጅ ምክንያት ሊሆን ይችላል። ካንሰር ህመም ሊኖር ይችላል። ቤ ሊኖር ይችላል እና ካልተከተቡ አሁንም ቤት ውስጥም ቢሆን ከፍተኛ ጥንቃቄ ማድረግ ያስፈልጋል። እና ሁለቱ ተቃራኒ የሆኑ ውጤቶች ናቸው። ነገር ግን ትክክለኛው ሜጆር ወስዶ ትምህርት ቤት መላኩ ደግሞ አስፈላጊ ነገር ነው። መልካም ዶክተር አሰፋ የኮቪድ ነገር መላልሶ ያነጋግረናል። በመሰል ሌላ ፕሮግራም እንነጋገራለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች፣ አሁን ወደ ሰኞ ምሽት ስፖርት ነው የምናልፈው። ኢትዮጵያዊቷ አትሌት የዓለም ዘርፍ የኋላ ሰው አዲስ የዓለም ግማሽ ማራቶን ክብረ ወሰን አስመዘገበች። በጃፓን ቶኪዮ እየተካሄደ ባለው የፓራሊምፒክ ውድድር ደግሞ ኢትዮጵያ በውድድሩ ታሪክ የመጀመሪያ ወርቅ ሜዳሊያ አግኝታለች። እነዚህንና ሌሎች የሳምንቱን ዋና ዋና ስፖርታዊ መረጃዎች ኬኔዲ አባተ ያስደምጠናል። አትሌት የዓለም ዘርፍ የኋላው አዲስ የዓለም ግማሽ ማራቶን ክብረ ወሰን አስመዝግባለች። አትሌት የዓለም ዘርፍ ትናንት ነሐሴ 23 በሰሜን አይርላንድ ኦንትሪም ኮስት የተካሄደውን የግማሽ ማራቶን ውድድር አንድ ሰዓት ከ03 ደቂቃ ከ43 ሰከንድ በመጨረስ ነው አዲስ ክብረ ወሰን የያዘችው። አትሌቷ ከዚህ ቀደም በኬንያዊቷ ሩት ቺፒንጌቲች ተይዞ የነበረውን የርቀቱን ክብረ ወሰን በ19 ሰከንድ ሰፊ ልዩነት አሻሽላለች። በሴቶች የዓለም ግማሽ ማራቶንን ከ64 ደቂቃ በታች በመግባት አዲስ ታሪክ የጻፈችው ያለምዘርፍ በውድድሩ ተከትላት የገባችውን ኬንያዊት አትሌት ጄን ኒያቦክ በስድስት ደቂቃ ሰፊ ልዩነት የቀደመችው። ከድሏ በኋላ በሰጠችው አስተያየትም ሕልሟ መሳካቱን የገለጸችው አትሌት ያለምዘርፍ ከዚህ ቀደም ሁለት ጊዜ ሞክራ ያልተሳካላት የክብረ ውሰን ሕልሟ አሁን በመሳካቱ መደሰቷን ተናግራለች። ብሪታንያዊቷ ሮዝ ሃርቪ ውድድሩን በሶስተኝነት አጠናቃለች። በወንዶቹ ደግሞ ሌላኛው ኢትዮጵያዊ አትሌት ጀማል ይመር አንድ ሰዓት ከ29 ሰከንድ በመግባት ውድድሩን አሸንፏል። የሀገሩ ልጅ ተስፋውን አካል ነው ሁለተኛው ሆኖ ሲጨርስ፣ ኬንያዊው ሻድራክ ኪሚኒንግ ደግሞ ሶስተኛ ደረጃን ይዞ ውድድሩን ጨርሷል። በጃፓን ቶኪዮ እየተካሄደ ባለው የፓራሊምፒክ ውድድር ኢትዮጵያ በውድድሩ ታሪክ የመጀመሪያ የወርቅ ሜዳሊያዋን አግኝታለች። ለኢትዮጵያ የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገዛኸኝ ናት። አትሌቷ ከትናንት በስቲያ የተካሄደውን የሴቶች 1500 ሜትር ውድድር በማሸነፍ በፓራሊምፒክ የወርቅ ሜዳሊያ ያገኘች የመጀመሪያዋ ኢትዮጵያዊት አትሌት ሆናለች። የፓራሊምፒክ ውድድርን በአቴንስ የጀመረችው ኢትዮጵያ ከዚህ ቀደም ማሳካት የቻለችው ሁለት የብር ሜዳሊያ ሲሆን ከትናንት በስቲያ ደግሞ በአትሌት ትዕግስት የወርቅ ሜዳሊያ ማሳካት ችላለች። ኢትዮጵያ በትዕግስት አማካኝነት ባገኘችው ብቸኛ የወርቅ ሜዳሊያ በ2020 የቶኪዮ ፓራሊምፒክ ውድድር 48ኛ ደረጃ ላይ ትገኛለች። አራት ደቂቃ ከ23 ሰከንድ በሆነ ሰዓት ውድድሯን የጨረሰችው ትዕግስት በውድድሩ የራሷን ምርጥ ሰዓትም አስመዝግባለች። የኢትዮጵያ ብሔራዊ ቡድን ትናንት ከሰዓት በባህር ዳር ከኡጋንዳቸው ጋር ያደረገውን የወዳጅነት ጨዋታ አሸነፈ። ለዓለም ዋንጫ ማጣሪያ ዝግጅት በማድረግ ላይ የሚገኘው ቡድኑ በባህር ዳር ዓለም አቀፍ ስታዲየም ከኡጋንዳ ጋር ያደረገውን የአቋም መለኪያ ጨዋታ ሁለት ለአንድ ነው ያሸነፈው። አሰልጣኝ ውበቱ አባተ ባለፈው ሐሙስ ከሴራሊዮን ጋር በነበረው መሰል የአቋም መለኪያ የወዳጅነት ጨዋታ ካሰለፏቸው ተጫዋቾች መካከል ዘጠኙን ቀይረው ነው ጨዋታውን የጀመሩት ከሴራሊዮን ጋር ያለምንም ግብ በአቻ ውጤት የተለያዩት የተለያዩ ዋልያዎቹ ከኡጋንዳ ብሔራዊ ቡድን ጋር ያደረጉትን የትናንቱን ጨዋታ ከኳስ ቁጥጥር የበላይነት ጋር ነው ያሸነፉት። ለኢትዮጵያ የመጀመሪያውን ጎል በ አስራ ሁለተኛው ደቂቃ ላይ የቡናው ኮከብ አቡበከር ናስር ሲያስቆጥር፣ ሁለተኛዋን ደግሞ ከእረፍት መልስ በ ሃምሳ አራተኛው ደቂቃ ላይ አቤል ያለው ማስቆጠሩን ከኢትዮጵያ እግር ኳስ ፌዴሬሽን እያገኘ ነው መረጃ ያመለክታል። ከሁለተኛው ግብ መቆጠር በኋላ ብዙም ሳይቆዩ በሁለት ደቂቃዎች ልዩነት ኡጋንዳዎች በየኑስ ሴንታሙ አማካኝነት አንድ ላስቆጥረው አስቆጥረው ጨዋታው በዚያው ውጤት ሁለት ለአንድ ፍጻሜውን አግኝቷል። የኢትዮጵያ ብሔራዊ ቡድን ወደ ጋና አቅንቶ የዓለም ዋንጫ የመጀመሪያ ማጣሪያ ጨዋታውን በቀጣዩ አርብ ከጋና አቻው ጋር ያደርጋል። ተከታዩ የኢትዮጵያ ፕሪምየር ሊግ ውድድር በስድስት ከተሞች እንደሚካሄድ ተገለጸ። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ከትናንት በስቲያ በአዲስ አበባ ባካሄደው ሁለተኛ መደበኛ ጠቅላላ ጉባኤው ላይ የማህበሩ የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ እንዳሉት ውድድሩ በሐዋሳ፣ አዳማ፣ ድሬዳዋ፣ ጅማ ባህርዳርና አዲስ አበባ እንዲካሄድ መርሃ ግብር ተይዟል። ይሁንና እንደ ሁኔታው ለውጦች ሊኖሩ እንደሚችሉም ተገልጿል። የመጀመሪያው የውድድሩ ምዕራፍ በሐዋሳ የሚጀመር ሲሆን ውድድሩን ለማዘጋጀት በየከተማው የሚገኙ ስታዲየሞች ብቁ ሆነው ካልተገኙ ሽግሽጎች እንደሚኖሩ ነው የተጠቆመው። በተለይ የአዲስ አበባ ስታዲየም እድሳት ላይ ሲሆን፣ በከተማው የሚገኘው ሌላው የአበበ ቢቂላ ስታዲየም ደግሞ የመጫወቻ ሜዳው ከመጎዳቱ ጋር ተያይዞ ስታዲየሞቹ ለውድድሩ በጊዜ ካልተዘጋጁ በከተማዋ የሚካሄደው የውድድሩ ምዕራፍ ወደ ባህር ዳር ተሸጋግሮ የውድድሩ ፍጻሜም እዚያው ባህር ዳር ይሆናል ተብሏል። የ2014 የቤትኪንግ የኢትዮጵያ ፕሪምየር ሊግ ጥቅምት 7 ይጀምራል ተብሎ ይጠበቃል። ወደ ውጭ መረጃዎች ስናልፍ ክርስቲያኖ ሮናልዶ ከ12 ዓመታት ፍቺ በኋላ ወደ ማንቸስተር ዩናይትድ ተመልሷል። የሮናልዶ ወደ ቀድሞ ክለቡ ዩናይትድ የመመለስ ዜና ባለፈው አርብ ከተሰማ ወዲህ ከፍተኛ መነጋገሪያ ሆኗል። ክለቡ ለሁለት ዓመታት ሊያቆየው ከሮናልዶ ጋር የሚያደርጋቸውን ስምምነቶች ያጠናቀቀ ሲሆን በሊዝበን የሕክምና ምርመራውንም መጨረሱ ዛሬ ይፋ ሆኗል። ቀሪ ጉዳዮችም የዝውውር ጊዜ ገደቡ ነገ ምሽት ከመጠናቀቁ በፊት እንደሚያልቁ ክለቡ አስታውቋል። ሮናልዶ ከ ጁቬንቱስ መለያየቱ አርብ በአሰልጣኙ ማስሚሊያኖ አሌግሪ የተገለጸ ሲሆን የዩናይትድ የከተማው ተፎካካሪ ማንቸስተር ሲቲ የ36 ዓመቱን ተጫዋች ለማስፈረም ከጫፍ መድረሱ ተዘግቦ ነበር። ይሁንና ተጫዋቹን ለማስፈረም እንቅስቃሴ መጀመሩ እንኳን ሳይታወቅ ባለቀ ሰዓት ዩናይትድ የቀድሞ ልጁን ከተቀናቃኙ አፍ መመንተፉ ያልተጠበቀ ትንግርታዊ ዜና ሆኗል። አምስት የባለንዶር ሽልማት ያሸነፈው ክርስቲያኖ ሮናልዶ ከቀያዮቹ ሰይጣኖች ጋር እንደ አውሮፓውያኑ ከ2003 እስከ 2009 በቆየባቸው ስድስት ዓመታት በ292 ጨዋታዎች 118 ጎሎችን አስቆጥሯል። ረዥም ልምድ ያለው ሮናልዶ ወደ ዩናይትድ መመለሱ ለክለቡ ተወዳዳሪነት ትልቅ ሚና እንደሚኖረው አሰልጣኙ ኦሊጋነር ሶልሻየር ገልጸዋል። ከሶስት ቀናት በፊት ይፋ የሆነው የሻምፒየንስ ሊግ የምድብ ድልድል እጣ ማንቸስተር ሲቲን ከፒኤስጂ ያገናኝቷል ከሁለቱ ክለቦች ጋር አርቢ ሌፕሲች እና ክለብ ብሩዥ በምድብ አንድ ተደልድለዋል የአምናው የሻምፒየንስ ሊግ አሸናፊ ቼልሲ ደግሞ ከሴሪያው ሀያል ክለብ ጁቬንቱስ ከሩሲያው ዜኒት ሴንት ፒተርስበርግ ና ከስዊዲኑ ክለብ ማልሞ ጋር በመጨረሻው ምድብ ይገኛል አትሌቲኮ ማድሪድ ሊቨርፑል ፖርቶ ና ኤሲ ሚላን በምድብ ሁለት ስፖርቲንግ ሊዝበን ቦሩሲያ ዶርትሙንድ አያክስ ና ቤሽክታሽ በምድብ ሶስት፣ ኢንተር ሚላን፣ ሪያል ማድሪድ፣ ሻክታር ዶኔትስክ እና ሸሪፍ ቲራስፖል በምድብ አራት፣ ባየር ሙኒክ፣ ባርሴሎና፣ ቤኒፊካ ና ዳይናሞ ኬቭ በምድብ አምስት፣ ቪላሪያል፣ ማንቸስተር ዩናይትድ፣ አትላንታ ና ያንግ ቦይስ በምድብ ስድስት፣ እንዲሁም ሊል፣ ሲቪያ፣ ሳልስበርግ ና ዎልስበርግ ደግሞ በምድብ ሰባት በእጣ ተደልድለዋል። ውድድሩ ከሁለት ሳምንታት በኋላ እንደሚጀመር የወጣው መርሃ ግብር ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አድማጮች ስታዳምጡ የቆያችሁት የሰኞ ምሽት ዝግጅታችንን ልናጠናቅቅ ጥቂት ደቂቃዎች ይቀሩናል። ለዛሬ የሰኞው ምሽት የሙዚቃ ምርጫም አለን። ትንሽ በሱ ዘና ብላችሁ ተመልሰን እንመጣለን። Sare, sare, bulbade, I'm sorry. ተዋንዳኝ ኃይሉ ስብርብር እያለ የተጫወተውን ዜማ ነበር ያደመጣችሁት። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በነገው ዝግጅታችን እንገናኛለን። ሰላም፣ በደህና እደሩ።